ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ፣ በቅድሚያ እንኳን ለመውሊድ በዓል በሰላም አደረሰው። እንኳን ብሮ አደረሰ። አመሰግናለሁ። እንደሚታወቀው የመውሊድ በዓል ለመከበሩ ዋነኛ ምክንያት የሆነው የነቢዩ መሐመድ መወለድና የእርሳቸው ልደት ለማሰብ ነው የሚከበረው። ለመሆኑ ይህ በዓል እርሳቸው በህይወት በነበሩበት ጊዜ ነው ወይስ ካለፉ በኋላ ነው መከበር የጀመረው? በሀገራችንስ፣ በኢትዮጵያ ከመቼ ጀምሮ ነው ይህ በዓል መከበር የጀመረው? በትክክለኛው ሳይወለዱ በፊት ነው የጀመረው ምክንያቱም በቁርአናችን እናላህ ወመላይከተሁ ዩሰሉን ዓለ ነቢይ የአዩሃ ለዚነ አመኑ ሰሉ ለ ወሰልሙ ተስሊማ ብሎ አላ በቁርአን መንሸን ስላደረገ በቁርአን ያለ በሙሉ ድሮ ድሮ ማንም ሳይወለድ ሙሐመድ ገና ይመጣል እና አላ እሱ ላይ ራሕመት ያወርዳል እናንተም አውርዱ ሙእምኖች ያመናችሁት ብሎ አላ ያወረዳ መላይኮቹም እነሱ ጋር ያደጋሉ። አደምም አለ ሰላም አባታችን አደም كجنة تبارو سواتا لا إله إلا الله محمد رسول الله بار لا يتسفو يعني بار لا يتسفو أهون الله في قطة محمد يهون بينا تارك إنسان الله يستطيع كندي تاوك محمد سلو سمهي قا የጀነት በር ላይ እና ስሜ ጋር የምትጻፈው ቀላል አይደለም። በሱ ይጃሃለው ታረከኝ ስል በሱ ታረቀው ማለት ነው። ስለዚህ እኛ ሱፊ እኛ የምናውቀው ከመጀመሪያው ነው። የሙሐመድ አለ ሰላት ሰላም ልደት የሚከበረው ማለት ነው። ከጊዜ በኋላ የመጣ ነገር አይደለም። ቁርአን ላይ ያለው በቁርአን የእሱን እንትና መኖሩን ዲስክራይብ ያደረገልን ነው። ከዛ ተወስዶ ነው ይሄ ነገር። አሁን እንደ አናሺዳ ጠላአል በድሩ አለይና። የሰሃቦቹ ጊዜ ደግሞ ከመካ ወደ መዲና ሲጓዙ ሲደርሱ አቀባበል ያደረጉላቸው በዛው በግጥሙ ነው። ከዛ ከዛ ወስደን ነው ይሄ ሁሉ አሁን ኦርጋናይዝ የሆነ ማለት ነው። ለመውሊዱ ያኒ የሙሐመድን ኡማ የእሱን ተከታይ ስለሆነ لا الله مسجانا يقبل <applause> بل أنت ذكر مالت يعني الله يا الله سبب مننا نسبت يا محمد أفتاة أن نار دين لا دينو ديت يا نبى باشون شجر يا هولم ما يشان أرجن يعني أصول لنا أنت عايد محمد أنت كتلو لنا أنت አይዲያል ነው አላህ ስላለን ያ ለመከተል አላህ ምስጋና የምናቀርብበት ነው። ሁለተኛ ደግሞ ዋናው ነገር ምንም የሌለው ድሃ መጥቶ መግብ እንዲበላ ያለው ሁሉ ሰው አዘጋጅቶ አርዶ ፍትፍትን ፈትፍቶ ድሃውን ደረሳ የሚባላል። ሀገራችን እንደምታውቁት እነሱ ተሰብስቦ የሚበሉበት እና የምስጋና ነው ዋናው ዓላማ። በአጋጣሚ በዚህ ዓመት ሰኞ ላይ ነው የሚውለው እና ሰኞ ነው እየተከበረ የሚገኘው። በአገር ቤትም በዚህ ሁኔታ ነው የሚከበረው። እዚህስ አውስትራሊያ ያሉ የእስልምና እምነት ተከታዮች በዓሉን እንዴት ነው የሚያከብሩ? የተወለዱት ሰኞ ቀን ነው። ግን በአረበኛው ወራቶች አሉ አስራ ሁለት ወራት እነዚያ አስራ ሁለት ወራት ረቢያ አልአወል የመጀመሪያው ስፕሪንግ ማን የሚሉት አስራ ሁለት ቀን ሲሆን ነው። ሰኞም ሊሆን ይችላል ላይሆንም ይችላል። በደምብ እና ከብር ነበር እንግዲህ። አሁን ችግሩ መስጊዶቹም ዝግ ስለሆኑ፣ መስጊድ ማታ ተሰብስበን ያሁን አናሺዳ እንደ ጌጥም ይባላል። ከዛው ብስኩት ምናምን ይዞ ይመጣሉ። እሱን ዲስትሪቢዩት ያደርጋሉ። እንደዚህ ለሁለት ሰዓት ምናምን ይደረግ ነበር። ዘንድሮ ግን አለ አይመስለኝም ዝግ ስለሆነ ግን ቤት ለቤት እንግዲህ የምንችለው እናደርጋለን። ሁለት ሶስትም አስርም ሆነን ተሰብስበን ያ ነገር በሰላም እንደ ሀገራችን አድርገን እናሳልፋለን። እና ዋናው ዱዓ ማድረግ ነው፣ ጸሎት ነው ቁጭ ብለን አላህ ይቀበለን አላ ሰላም ያርገን ሀገራችን ሰላም ትሆን። ብሎ ነገር ልጆቻችን አላ ሰላም ያርግልን። ይሄ ነው ድዓ ነው የሚደረገው በትክክለኛ አሁን በየቦታው እና መላው ዓለም የማይከበር ቦታ የለም። አሁን የዛሬ ሶስት ዓመት ቼክ ሲደረግ ዓለም ላይ ያለ እስራኤል አንድ ሀገር ሴለብሬት ያላደረገ የለም። ኦፊሻሊ ባደርጉ አለ የሆነ የተወሰኑ መስጊዶች ያደርጋሉ። ግን ሴለብሬት ስታደርጉ እንደ ዒሳ እንዳታደርጉ የአላህ ልጅ ነው ወደ ከፍ እንዳታደርጉ የአላህ ባህራ ነው፣ የአላህ መልክተኛ ነው ብላችሁ በዚህ ተጠንቀቁ ብሎ ነግሮናል። በዛ መሰረት እንሄዳለን። ቀደም ሲል እንደገለጹት ይህ በዓል ከሚከበርባቸው ነገሮች መካከል ተሰባስቦ የተለያዩ ዝማሬዎችን በማ ለማድረግ ፈጣሪ የሚመሰገንበት ቀን እንደሆነ ገልጸዋል። እርሶም እንደሚታወቀው ያደጉበትም የመጡበትም የተማሩበትም በአብዛኛው የእስልምና እምነት ተከታዮች ባሉበትና እንዲሁም ደግሞ የተለያዩ ዝማሬዎችና መንዙማዎች በብዛት ከሚሰማበት አካባቢ ነው። የመውሊድ ዝማሬዎችን በዚህ አጋጣሚ ለአድማጮቻችን ቢያሰሙልን እድሉን እንሰጣለን። ማርሃባ ማርሃባ موجودي من اجل حمدا للمحمود مرحبا مرحبا بهذا المولود من رب الباري لكل الموجود من اجلي حمدا للمحمود مرحبا مرحبا بهذا المولود من رب الباري لكل الموجود من أجلي حمدا للمحمود من اجله حمد للمحمود من የአረብኛውን ዝማሪን حمد ያሰሙን ወደ አማርኛ ሲመለስ ምን ማለት ነው? መርሃባን መርሃባን፣ ወልካም እንደ ማለት ነው። ብሃደል መውሉድ የተወለደልን ልጅ ብሃደል ለሱ ብለን ምን ረቢህ ልባሪ የሰጠን ሊአጅሊ ለሱ ብለን ሐምደሊል ማሕሙድ ለአላህ ምስጋና ይገባው ማለት ነው። እናመሰግናለን ሼክ አብድራህማን ሀጂ ከቢር። የዘንድሮ የመውሊድ በዓልም መልካም እንዲሆንላችሁ ምኞታችን ነው። ለሚቀጥለው ዓመት ያለው ገደቦች ተነስተው የእስልምና እምነት ተከታዮች በአንድ ላይ ተሰባስበው እንደሚያከብሩት ተስፋ እናደርጋለን። ለአሁኑ መልካም መውሊድ። አመሰግናለሁ። በጣም እናመሰግናለን። ለሀገራችን አላህ ሰላም ያምጣ፣ አላ ሁሉ ነገር ያስተካክል። ብልጽግና እንደተባለ በአፍ ብቻ እንዳይሆን ስነ ስርዓት እና በስራው በተግባር አላህ ያሳየንና ግድባችንን፣ መላው ሀገር ሞት የሚቅር ሰው ይዋደድ፣ በሰላም ምንሆድ አላህ ያርገን እንሻ አላ፣ የዘንድሮ መጨረሻ አላህ ያርግልን። ሀገራችን ላይ ከሰተው በጣም ቅሬታ ማሳኝ ነው። ሁላችን እንሻ አላ እንግዲህ ባለንበት ቦታው ዱዓ ማድረግ ነው። አመሰግናለሁ። አላህ በረካ አድርግሻለሁ። ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ ያስተላለፉትን መልእክት ነበር ቀደም ሲል ያቀረብንላችሁ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።